ኤ 43 የሐጅን አርካኖች ወይም ምሰሶዎችን ብዛት ጥቀስ። መልስ አንደኛ ኢሕራም ማድረግ፣ ሁለተኛ በዐረፋ ላይ መቆም፣ ሦስተኛ ጠዋፍ አልኢፋዳን ማድረግ፣ አራተኛ በሶፋና መርዋ መካከል መመላለስ ናቸው።